ትምህርት 17። አንድ የሴት ዘር የሆኑት ወንዶች የቃየን ዘር የሆኑትን ሴቶች ማግባት ሲጀምሩ ምን ሆነ? ሀ እጅግ ብዙ ሰዎች የእግዚአብሔርን ትእዛዝ መስማት የማይፈልጉ ሆኑ። ለ እጅግ ብዙ ሰዎች የሰይጣንን ትእዛዝ ብቻ መስማት የሚፈልጉ ሆኑ። ሁለት እግዚአብሔር ለሰዎች የምናገረው ለአንድ መቶ ሀያ ዓመታት ብቻ ነው። ሰዎች አሁንም እግዚአብሔር ለመከተል ባለመፈለግ ከጸኑ እግዚአብሔር ምን ያደርጋል? ሀ እግዚአብሔር በሞት ይቀጣል። ሶስት እግዚአብሔር ለሰዎች ይናገር የነበረው እንዴት ነው? ሀ እግዚአብሔር መንፈስ ቅዱስ ለሰዎች ልብ ይናገር ነበር። አራት እግዚአብሔር መንፈስ ቅዱስ ለሰዎች ምን ይነግራቸው ነበር? ሀ ሰዎች ለእግዚአብሔር እንዲታዘዙ ለሰይጣን ግን እንዳይታዘዙ ይነግራቸው ነበር። ለ ሰዎች የእግዚአብሔርን መንገድ እንዲከተሉ የራሳቸውን መንገድ ግን እንዳይከተሉ ይነግራቸው ነበር። አምስት የኖህ ዘመን። በኖህ ዘመን የነበሩ ሰዎች ምን አይነት ሰዎች ነበሩ? ሀ ራስ ወዳዶችና ስግብግቦች። ለ ክፉዎችና አመፀኞች። ሀ የእግዚአብሔርን መንገድ የማይፈልጉ መ የራሳቸውን መንገድ ብቻ የሚፈልጉ። ስድስት እግዚአብሔር የሰዎችን ኀጢአት አይቷል? ሀ አዎን፣ እግዚአብሔር ኀጢአታቸውን በሙሉ አይቷል። ሰባት ምድር በሰዎች ኀጢአት ስለተሞላች እግዚአብሔር ምን ሊያደርግ ወሰነ? ሀ በምድር ላይ የሚኖሩትን ህይወት ያላቸውን ፍጥረቶች ሁሉ ለማጥፋት ወሰነ። ስምንት እግዚአብሔር ኖህን ለማዳን የወሰነው ለምን ነበር? ሀ ኖህ ኀጢአተኛ ሆኖ መወለዱን ያውቅ ስለ ነበረ ነው። ለ ኖህ በእግዚአብሔር ላይ ኀጢአት መሥራቱን ያውቅ ስለ ነበረ ነው። ሀ ኖህ እግዚአብሔር ኀጢአቱን ኀጢአትን ሁሉ በሞት እንደሚቀጣ ያውቅ ስለ ነበረ ነው። መ ኖህ ሊያድነው የሚችለው እግዚአብሔር ብቻ መሆኑን ያውቅ ስለ ነበረ ነው። ሰ ኖህ እግዚአብሔር ከኀጢአቱ የሚያድነውን አዳኝ እንደሚልክለት ያውቅ ስለ ነበረ ነው። ዘጠኝ እግዚአብሔር ኖህ ምን እንዲያደርግ አዘዘው? ሀ እግዚአብሔር ኖህ መርከብ እንዲሠራ አዘዘው። አስር እግዚአብሔር ኖህ መርከብ እንዲሠራ ያዘዘው ኖህ በሚፈልገው ዐይነት ነበርን? ሀ አይደለም። አስራ አንድ እግዚአብሔር ኖኅ መርከብ እንዲሠራ የፈለገው እንዴት ነበር? ሀ አንድ መርከብ ብቻ። ሀ ልክ እግዚአብሔር ባዘዘው ዐይነት ነው። አስራ ሁለት እግዚአብሔር ኖኅ እንዲሠራ ያዘዘው ስንት መርከብ ነበር? ሀ አንድ መርከብ ብቻ። አስራ ሦስት እግዚአብሔር ኖኅ ለመርከቡ ስንት በር እንዲያደርግ አዘዘው? ሀ አንድ በር ብቻ። ዐሥራ አራት ከዚያ በፊት ሰዎች ሁሉ ዝናብ ሲዘንብ አይተው ባያውቁም ኖኅ ያመነው ምንን ነበር? ሀ እግዚአብሔር የጥፋት ውሃ እንደሚልክ። ዐስራ አምስት ኖኅ መርከቡን እየሠራ ምን ያደርግ ነበር? ሀ ኖኅ ሰዎች የእግዚአብሔርን ትእዛዝ እንዲሰሙ እና እንዲያምኑ ይነግራቸው ነበር። እግዚአብሔር በእርሱ የማያምኑ ሰዎችን በሙሉ ጎርፍ ልኮ እንደሚያጠፋቸው ለኖህ ነገረው። እግዚአብሔር አደርጋለሁ ያለውን ነገር ይረሳል? አይረሳም። እግዚአብሔር አደርጋለሁ ያለውን ነገር ሁልጊዜ ጊዜ ያደርጋል። አዎን። አንድ ምሳሌ ልንገራችሁ። አንድ ቀን ልጃችሁ ማሰሯችሁን ይሰብራል፣ እናንተም ልጃችሁን ትቆጡታላችሁ። ልጃችሁን በኋላ እቀጣለሁ ትሉታላችሁ። ሆኖም በኋላ ልጃችሁን መቅጣት ትረሳላችሁ። እንዲያውም ልጃችሁ ማሰሯችሁን መስበሩንም ትረሳላችሁ። እግዚአብሔር ግን እንደ ሰዎች አይደለም። ሰዎች ይረሳሉ፣ እግዚአብሔር ግን አይረሳም። እግዚአብሔር አዳም ከፍሬው ከበላ እንደሚሞት ነገረው። አዳም ከዛፉ ፍሬ በበላ ጊዜ ሞተ። አዎን። እግዚአብሔር ለአዳም የነገረውን ረስቷል? አልረሳም። እግዚአብሔር አደርጋለሁ ያለውን አድርጓል። አዎን አድርጓል። እግዚአብሔር አዳምንና ሔዋንን ከኤደን የአትክልት ስፍራ አባረራቸው። እግዚአብሔር እንደ ሰዎች አይደለም። እግዚአብሔር አደርጋለሁ ያለውን ነገር ፈጽሞ አይረሳም። እግዚአብሔር አደርጋለሁ ያለውን ነገር ሁል ጊዜም ያደርጋል። እግዚአብሔር ኀጢአትን አይረሳም። እግዚአብሔር ኀጢአትን ለመቅጣት አይረሳም። እግዚአብሔር እያንዳንዱን ኀጢአት ይቀጣል። እግዚአብሔር እያንዳንዱን ኀጢአት በሞት ይቀጣል። እግዚአብሔር ሰዎች በእርሱ እስኪያምኑ ድረስ ይጠባበቅ ነበር። እግዚአብሔር በኖህ ዘመን ሰዎች በእርሱ እስኪያምኑ ድረስ ለምን ያህል ጊዜ ተጠባበቀ? ለአንድ መቶ ሀያ ዓመታት እግዚአብሔር ሰዎች በእርሱ እስኪያምኑ ድረስ በሚጠብቅበት ወቅት በእርሱ ኀጢአት የተቆጣው ቁጣ ቀንሷል? አልቀነሰም። እግዚአብሔር ሰዎች በእርሱ እስኪያምኑ ድረስ በሚጠባበቅበት ወቅት በእርሱ ኀጢአት የተቆጣው ቁጣ እየጨመረ ነው የሄደው። እግዚአብሔር በኀጢአት የተቆጣው ቁጣ እየጨመረ ነው የሚሄደው። እግዚአብሔር ኀጢአትን የሚቀጣበት ጊዜ እስኪደርስ ድረስ በኀጢአት ላይ ቁጣው እየጨመረ ነው የሚሄደው። ኖኅ መርከቡን ሠርቶ ካጠናቀቀ በኋላ እግዚአብሔር ኖኅን ምን አለው ዘፍጥረት ሰባት ከአንድ እስከ አራት አንድ እግዚአብሔር ኖኅን እንዲህ አለው? በዚህ ትውልድ መካከል አንተን ጻድቅ ሆነህ አግኝቻለሁና ቤተሰብህን በሙሉ ይዘህ ወደ መርከቧ ግባ ሁለት ከንጹህ እንስሳት ሁሉ ሰባት ሰባት ተባትና እንስት ንጹህ ካልሆኑት እንስሳት ደግሞ ሁለት ሁለት ተባትና እንስት። ሶስት እንዲሁም ከወፎች ወገን ሁሉ ሰባት ተባትና ሰባት እንስት በምድር ላይ ለዘር እንድተርፉ ካንተ ጋር ታስገባል። አራት ከሰባት ቀን በኋላ አርባ ቀንና አርባ ሌሊት በምድር ላይ ዝናብ አዘንባለሁ፣ የፈጠርሁትንም ሕያው ፍጡር ሁሉ ከምድር ገጽ አጠፋለሁ። ኖህ መርከቡን ሰርቶ ካጠናቀቀ በኋላ እግዚአብሔር ኖህን ምን እንዲያደርግ ነገረው? እግዚአብሔር ኖህ ቤተሰቡን ይዞ ወደ መርከብ እንዲገባ ነገረው። እግዚአብሔር ኖህ እንስሳትንም ደግሞ ወደ መርከብ እንዲያስገባ ነገረው። እግዚአብሔር ሰዎችን የሚያጠፋበት ጊዜ ደረሰ። እግዚአብሔር ሰዎችን ለማጥፋት የፈለገው ለምንድን ነው? ሰዎች ኀጢአተኞች መሆናቸውን ስላላመኑ ሰዎች ኀጢአታቸው ዘላለማዊ ሞት እንደሚገባው ስላላመኑ። ሰዎች እግዚአብሔር ብቻ ሊያድናቸው እንደሚችል ስላላመኑ። ሰዎች እግዚአብሔር ከኀጢአት የሚያድናቸውን አዳኝ እንደሚልክላቸው የገባላቸውን የተስፋ ቃል ስላላመኑ። እግዚአብሔር ሰዎች የራሳቸውን መንገድ ትተው የእርሱን መንገድ እንዲከተሉ ለአንድ መቶ ሀያ ዓመታት ያህል ተጠባበቃቸው። ነገር ግን ሰዎች የራሳቸውን መንገድ ብቻ መረጡ። እግዚአብሔር ለአንድ መቶ ሀያ ዓመታት ተጠባበቃቸው። እግዚአብሔር ከዚህ በላይ አይጠባበቃቸውም። እግዚአብሔር ቅጣቱን የሚሰጥበት ጊዜ ደርሶ ነበር። ዛሬ እግዚአብሔር እንደዚሁ ነው። እግዚአብሔር ሰዎች የራሳቸውን መንገድ ትተው የእርሱን መንገድ እንዲከተሉ እየጠበቃቸው ነው። አንድ ቀን እግዚአብሔር መጠበቁን ያቆማል። አንድ ቀን እግዚአብሔር ሁሉንም ሰው ይቀጣል። ዘፍጥረት ሰባት ከቁጥር 7 እስከ 11 7 ኖህና ወንዶቹ ልጆቹ፣ ሚስቱና የልጆቹ ሚስቶች ከጥፋት ውሃል ለመትረፍ ወደ መርከቧ ገቡ። ንጹሕ ከሆኑትና ንጹሕ ካልሆኑት እንስሳት ከወፎችና በምድር ላይ ከሚሳቡ ፍጥሯን ሁሉ ጥንድ ጥንድ ዘጠኝ ተባትና እንስት ሆነው ወደ ኖህ መጡ። እግዚአብሔር ኖህን ባዘዘውም መሠረት ወደ መርከቡ ገቡ። አስር ከሰባት ቀንም በኋላ የጥፋት ውሃ በምድር ላይ መጣ። ዐሥራ አንድ ኖህ የተ በተወለደ በስድስት መቶኛው ዓመት በሁለተኛው ወር ከወሩም በ17ተኛው ቀን፣ በዚያ ቀን የታላቁ ጥልቅ ምንጮች በሙሉ ተነደሉ፣ የሰማይ መስኮቶችም ተከፈቱ። ኖህና ቤተሰቡ ወደ መርከቡ የገቡት በየት ነበር? በአንዱ በር። ሁሉም እንስሳት ወደ መርከቡ የገቡት በየት ነበር? በአንዱ በር። ይህ በር ብቸኛው የመዳኛ በር ነበር። ይህ በር ከእግዚአብሔር ቅጣት የማምለጫ ብቸኛው በር ነበር። እግዚአብሔር የኖህ ኖህን ያዳነው መልካም ሰው ስለነበረ ነውን? አይደለም። እግዚአብሔር ኖህን ያዳነው ኀጢአተኛ መሆኑን ስላመነ ነው። እግዚአብሔር ኖህን ያዳነው ኀጢአቱ የዘላለም ሞት እንደሚገባው ስላመነ ነው። እግዚአብሔር ኖህን ያዳነው እግዚአብሔር ብቻ ሊያድነው እንደሚችል ስላመነ ነው። እግዚአብሔር ኖህን ያዳነው እግዚአብሔር አዳኝ እንደሚልክ ስላመነ ነው። ኖህና ቤተሰቡ እንዲሁም እንስሳቱ ሁሉ ወደ መርከብ ከገቡ በኋላ ምን ሆነ? ዘፍጥረት ሰባት አሥራ ስድስት ከዚያም እግዚአብሔር ኖኅ ላይ ከውጪ ዘጋበት። ኖኅ፣ ቤተሰቡና እንስሳቱ ሁሉ ወደ መርከቡ ከገቡ በኋላ እግዚአብሔር ምን አደረገ? እግዚአብሔር በሩን ዘጋው። እግዚአብሔር በሩን የዘጋው ለምንድን ነው? በመርከቡ ውስጥ ያሉት እንዲድኑ፣ ከመርከቡ ውጪ ያሉት እንዳይገቡና እንዲሞቱ። ከውጪ ያሉት ሰዎች ሲያለቅሱ ኖኅ በሩን መክፈት ይችል ነበር አይችልም ለምን አይችልም እግዚአብሔር በሩን ስለ ዘጋው እግዚአብሔር አዳምና ሔዋንን ከዔድን የአትክልት ስፍራ ካባረራቸው በኋላ ተመልሰው መግባት ችለው ነበር አልቻሉም ለምን ምክንያቱም እግዚአብሔር የአትክልት ስፍራ ዘግቶ የሚንበለበል ሰይፍ የያዘ መልአክ በበሩ ላይ አቁሞ ስለ ነበረ ነው ከእግዚአብሔር ፍርድ ማምለጥ የሚችል አለ? የለም። እግዚአብሔር በሰዎች ላይ ልፈርድ ከወሰነ ማንም ሊያመልጥ አይችልም። እግዚአብሔር የመርከቡን በር ከዘጋ በኋላ ዝናብን ሰደደ። ዘፍጥረት ሰባት ከዐሥራ ሰባት እስከ ሀያ ዐሥራ ሰባት የጥፋት ውሃም ለአርባ ቀናት ያለማቋረጥ በምድር ላይ ዘነበ። ውሃው እየጨመረ በሄደ መጠን መርከቧን ከምድር ላይ ወደ ከምድር ወደ ላይ አነሳት። ዐሥራ ስምንት ውሃው በምድር ላይ በጣም እየጨመረና ከፍ እያለ ሲሄድ መርከቧ በውሃው ላይ ተንሳፈፈች። ዐሥራ ዘጠኝ ውሃው በጣም ከፍ በማለቱ ከሰማይ በታች ያሉትን ታላላቅ ተራሮች ሁሉ ሸፈናቸው። ሀያ ውሃው ከተራሮቹ ጫፍ በላይ ሰባት ሜትር ያህል ከፍ አለ። እግዚአብሔር የጥፋት ውሃ ምድርን በሙሉ እንዲሸፍን ያደረገው እንዴት ነበር? በመጀመሪያ እግዚአብሔር ውሃውን ለየው። እግዚአብሔር ከፊሉን ውሃ በምድር ላይ አደረገው፣ የቀረውን ደግሞ ከሰማይ በላይ አስቀመጠው። ውሃው ምድርን በሙሉ እንዲሸፍን እግዚአብሔር ከሰማይ በላይ ያስቀመጠውን ውሃ በሙሉ አዘነበው። ከዚያ በፊት ሰዎች ዝናብ ሲዘንብ አይተው ነበር አላዩ? ከዚያ በፊት ሰዎች ዝናብ ሲዘንብ አይተው ባያውቁም እግዚአብሔር ለአርባ ቀናት ያህል ዝናብ እንዲዘንብ አደረገ። ዓለም በሙሉ በውሃ ተሸፈነ። ከፍተኛ ተራሮችና ረጃጅም ዛፎች እንኳን ሳይቀሩ በውሃ ተሸፍነው ነበር። እግዚአብሔር ሁሉንም ነገር ማድረግ ይችላል። ለእግዚአብሔር የሚያቅተው ምንም ነገር የለም። ሁሉን ቻይ እግዚአብሔር ብቻ ነው። ከመርከቡ ውጪ በነበሩት ሁሉ ላይ ምን ደረሰባቸው? ዘፍጥረት 7 ከ21 እስከ 23። 21 በምድር ላይ የነበሩ ሕያዋን ፍጡራን ሁሉ፣ ወፎች፣ የቤት እንስሳት፣ የዱር እንስሳት፣ በምድር የሚርመሰመሱ ፍጡራን፣ ሰዎችን በሙሉ ጠፉ። 22 በአፍንጫቸው የሕይወት እስትንፋስ ያላቸው በየብስ የነበሩ ፍጡራን ሁሉ ሞቱ። 23 ሕይወት ያላቸው ፍጡራን ሁሉ ከምድር ገጽ ጠፉ፣ ሰዎችና እንስሳት በምድር ላይ የሚሳቡ ፍጡራንና የሰማይ ወፎች ከምድር ላይ ጠፉ። ኖኅና ከእርሱ ጋር በመርከብ ውስጥ የነበሩት ብቻ ተረፉ። ከመርከቡ ውጪ በነበሩት እንስሳት ሁሉ ላይ ምን ደረሰባቸው? ሁሉም ሞቱ። ከመርከቡ ውጪ በነበሩት ሰዎች ሁሉ ላይ ምን ደረሰባቸው? ሁሉም ሞቱ። ዛሬ ብዙ ሰዎች ኀጢአተኞች መሆናቸውን አያምኑ ዛሬ ብዙ ሰዎች ኀጢአታቸው የዘላለም ሞት እንደሚገባው አያምኑ ዛሬ ብዙ ሰዎች ከኀጢአታቸው ሊያድናቸው የሚችለው እግዚአብሔር ብቻ መሆኑን አያምኑም። ዛሬ ብዙ ሰዎች እግዚአብሔር አዳኝ እንደሚልክ የገባውን ቃል አያምኑም። ዛሬ ብዙ ሰዎች ከእግዚአብሔር ይልቅ የሰይጣንን ትእዛዝ ይሰማሉ። ዛሬ ብዙ ሰዎች ኀጢአት መስራትን ይወዳሉ። እናንተስ እንደነዚህ ያሉ ሰዎች ናችሁ ወይስ እንደ ኖኅ? ከመርከቡ ውጪ ሆኖ መዳን የቻለ አለ? የለም። እግዚአብሔር ከመርከቡ ውጪ ያሉት ሰዎች በሙሉ እንዲሞቱ ተናግሯል። እግዚአብሔር አደርጋለሁ ያለውን ሁል ጊዜ ያደርጋል። ከመርከቡ ውጪ ያሉት ሰዎች ሁሉ ከሞቱ በኋላ እግዚአብሔር ምን አደረገ? ዘፍጥረት ስምንት ከአንድ እስከ አራት እና ከአስራ ዘጠኝ አንድ እግዚአብሔር ኖኅን እና በመርከቡ ውስጥ ከነሱ ጋር የነበሩትን የዱር እና የቤት እንስሳት ሁሉ አሰበ። በምድር ላይ ነፋስ እንድነፍስ አደረገ፣ ውሃውም ጎደለ። ሁለት የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ፣ ዝናቡም መዝነቡን አቆመ። ሦስት ውሃው ከምድር ላይ ቀስ በቀስ እየቀነሰ መጣ። ከመቶ ሀምሳ ቀን በኋላም ጐደለ። አራት በሰባተኛው ወር በዐሥራ ሰባተኛው ቀን መርከቧ በአራራት ተራሮች ላይ አረፈች። 14 በሁለተኛው ወር ሀያ ሰባተኛው ቀን ምድርቱ ሁሉ በሙሉ ደረቀች። ዐሥራ አምስት ከዚያም እግዚአብሔር ኖኅን እንዲህ አለው። 16 አንተና ምስትህ ልጆችህና የልጆችህ ምስጦች ከመርከቧ ውጡ። 17 እንዲዋለዱ እንዲራቡና በምድር ላይ እንዲበዙ ካንተ ጋር ያሉትን እንስሳትና በምድር ላይ የሚሳቡ ሕያዋን ፍጥሯንን ሁሉ ይዛቸው ውጣ። 18 ኖኅም ከልጆቹ ከሚስቱና ከልጆቹ ሚስቶች ጋር ወጣ። 19 እንስሳቱ ሁሉ፣ ወፎችን፣ በምድር የሚንቀሳቀሱ ሁሉ በየወገናቸው ከመርከቧ ወጡ። እግዚአብሔር በመርከቡ ውስጥ ያሉትን ኖኅና ቤተሰቡን አሰበ። እግዚአብሔር ዝናቡ እንዳይዘንብ አደረገ። በምድር ላይ ያለውን ውሃ እንዲያደርግ ነፋስን ላከ። አንዳንድ ሰዎች ነፋስንና ዝናብን የሚቈጣጠሩት አጋንንት ናቸው ብለው ያምናሉ። ያ ውሸት ነው። ነፋስንና ዝናብን የሚሠራ እግዚአብሔር ብቻ ነው። የዝናብና የነፋስ ጌታ እግዚአብሔር ብቻ ነው። እግዚአብሔር ኖኅ እና ቤተሰቡ በመርከቡ ውስጥ ሳሉ ጠበቃቸው። እግዚአብሔር እንስሳቱን ሁሉ በመርከቡ ውስጥ ሳሉ ጠበቃቸው። በመርከቡ ውስጥ ከነበሩት መካከል የሞተ አለ? የለም። እግዚአብሔር ኖኅና ቤተሰቡን እንደሚያድን ተናግሮ ነበር። እግዚአብሔር አደርጋለሁ ያለውን ሁል ጊዜ ያደርጋል። ኖኅ ከመርከቡ ውስጥ ከወጣ በኋላ ምን አደረገ? ዘፍጥረት ስምንት ከ20 እስከ 22። 20 ከዚያም ኖኅ ለእግዚአብሔር መሠዊያ ሠራ። መሠዊያው ላይ ንጹሕ ከሆኑት እንስሳት ሁሉ እንዲሁም ንጹሕ ከሆኑት ወፎች የሚቃጠል መሥዋዕት አቀረበ። 21 እግዚአብሔርም ደስ የሚያሰኘውን መዓዛ አሸተተ። በልቡም እንዲህ አለ፦ ምንም እንኳን ሰው ገና ከልጅነቱ ጀምሮ ሐሳቡ ወደ ክፋት ያዘነበለ ቢሆንም በእርሱ ምክንያት ሁለተኛ ምድርን አልረግማትም። አሁን እንዳደረኩት የአዋን ፍጡራንን ዳግመኛ አላጠፋም። ሀያ ሁለት ምድር እስካለች ድረስ የዘር ወቅትና መከር፣ ሙቀትና ቅዝቃዜ፣ በጋና ክረምት፣ ቀንና ሌሊት አይቋረጡም። ኖህ እግዚአብሔር ስላዳነውና ስለ ተደሰተ ለእግዚአብሔር መሥዋዕት አቀረበ። እግዚአብሔር የኖህን መሥዋዕት ለምን ተቀበለ? ኖህ በእግዚአብሔር ስላመነ ነው። ኖህ የራሱን መንገድ ትቶ የእግዚአብሔርን መንገድ ስለተከተለ ነው። የእንስሳት ደም የኖህን የኀጢአት ዋጋ ከፈለ? አልከፈለም። ደሙ ኖህ የኀጢአት ቅጣት ሞት መሆኑን እንዲያውቅ አደረገ። ኖህ መሥዋዕት ካቀረበለት በኋላ እግዚአብሔር ምን አደረገ? ዘፍጥረት 9 ከአንድ እስከ ሦስት አንድ እግዚአብሔር ኖኅንና ልጆቹን እንዲህ ሲል ባረካቸው። ብዙ ተባዙ፣ ምድርንም ሙሏት። አስፈርነታችሁና አስደንጋጭነታችሁ በዱር አራዊት፣ በሰማይ አእዋፍ፣ በደረት በሚሳቡ ተንቀሳቃሽ ፍጡሮች፣ በባህር አሳዎች ሁሉ ላይ ይሁን፣ በእጃችሁ ተሰጥተዋል። ሦስት ሕያውና ተንቀሳቃሽ ፍጡር ሁሉ ምግብ ይሁናችሁ ለምለሙን ዕጽዋት እንደ ሰጠኋችሁ አሁን ደግሞ ሁሉን ሰጥቻችኋለሁ። እግዚአብሔር ኖኅንና ቤተሰቡን ባረከ። እግዚአብሔር ኖኅንን ኖኅንና ሁሉንም ሰዎች የእንስሳት የወፎችና የአሶች ሁሉ ጌታ አደረጋቸው። እግዚአብሔር ለኖህ የቃል ክዳን ምልክትም ሰጠው። ዘፍጥረት ዘጠኝ ቁጥር ስምንት እና ቁጥር አስራ አንድ እስከ አስራ ሶስት ቁጥር ስምንት እግዚአብሔር ኖኅንና አብረው ያሉትን ልጆቹን እንዲህ አላቸው። 11 እንግዲህ ሕይወት ያለው ፍጡር ሁሉ በጥፋት ውሃ እንዳይጠፋ ዳግመኛ ምድርን የሚያጠፋ ውሃ ከቶ እንደማይመጣ ከእናንተ ጋር ኪዳን እገባለሁ። 12 እግዚአብሔርም እንዲህ ስል በእኔና በአንተ መካከል ከአንተም ጋር ካሉ ሕያዋን ፍጡራን ሁሉ ጋር ከሚመጣውም ትውልድ ሁሉ ጋር የማደርገው የኪዳኑ ምልክት ይህ ነው። 13 ቀስተ ደመናዬን በደመና ላይ አደርጋለሁ። ይህም በእኔና በምድር መካከል ለገባሁት ኪዳን ምልክት ይሆናል። እግዚአብሔር ለኖኅና ለሰዎች ሁሉ የሰጠው ምልክት ምን ነበር? ቀስተ ደመና። ቀስተ ደመና የምን ምልክት ነው? ቀስተ ደመና እግዚአብሔር ዳግመኛ ምድርን በውሃ እንደማያጠፋ የሚያሳይ ምልክት ነው። እግዚአብሔር ዳግመኛ ምድርን በውሃ እንደማያጠፋ የገባውን ቃል ጠብቋል አዎን ከኖህ ጊዜ በኋላ እግዚአብሔር ዓለምን በሙሉና በእርሷም ውስጥ ያሉትን በውሃ አላጠፋም ዘፍጥረት ዘጠኝ ቁጥር አሥራ ስምንት እና አሥራ ዘጠኝ አሥራ ስምንት ከመርከቧ የወጡትም የኖኅ ልጆች ስም የኖኅ ልጆች ሴም ካምና ያፌት ነበሩ አሥራ ዘጠኝ ሦስቱ የኖህ ልጆች እነዚህ ሲሆኑ በምድር ላይ የሚኖሩ ህዝቦች ሁሉ የተገኙት ከነዚሁ ነው። በምድር ላይ የሚኖሩት ሰዎች ሁሉ ቅድሜ አባቶች የሆኑት የኖህ ልጆች እነማን ናቸው? ሴም ካምና ያፌት ናቸው።